በጦርነት ውስጥ ጥቃት የተፈጸመባቸው ሴቶች ድጋፍ እንደማይደረግላቸው ተናገሩ። የህወሀት ታጣቂዎች ምስራቃዊ የአማራ ክልልን ተቆጣጥረው በነበሩበት ወቅት ጾታዊ ጥቃት ተፈጽሞባቸዋል ለተባሉ ቁጥራቸው ከአምስት መቶ የሚበልጥ ሴቶች የሕክምናና የምክር አገልግሎት እየተሰጠ መሆኑን የደሴ ሪፈራል ስፔሻላይዝድ ሆስፒታልና የኢትዮጵያ ቤተሰብ መምሪያ አስታውቀዋል። ተጎጂዎቹ ሴቶች ከደረሰባቸው የአካልና የስነ ልቦና ጉዳት በምክርና በሕክምና እያገገሙ መሆናቸውን ቢገልጹም ኑሯቸውን ለማስቀጠል የሚያስችል ድጋፍ ግን እንዳልተደረገላቸው ተናግረዋል። በተመሳሳይ ሁኔታ ቀደም ሲል ትግራይ ውስጥ ሲካሄድ በነበረው ጦርነት ወቅትም ተመሳሳይ ጥቃቶች እንደተፈጸሙባቸው የተነገረ ሴቶች በከበደ ችግር ላይ መሆናቸው ተዘግቧል። እንዲህ አይነት ጥቃቶች በጦርነት ውስጥ ተደጋግመው ሲፈጸሙ እንደሚታይ የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጥሰቶች አጥኚን አቶ ፍሳሐ ተክሌ ሰሞኑን ለአሜሪካ ድምጽ በሰጡት ቃል አስረድተው ነበር። መስፍን አራጌ ዝርዝሩን ይዟል። በደሴ ከተማ ሳላይሻ አካባቢ ነዋሪ የሆነችው የ24 ዓመቷ ወጣት ከጥቃቱ ባሻገር በመስተንግዶ ከሰዎች በማበረታቻነት እየተሰጣት ያጠራቀመችውን 1800 ብርም ደፋሪዎቿ እንደወሰዱባት ጠቅሳለች። ቤት ውስጥ ቁጭ ባልኩ ሰዓት ነው የመጡት። መጀመሪያ ሰዓት ብር አምጪ ነው ያሉኝ። ከዛ ብር የለኝም ባልኳቸው ሰዓት ቦርሳዬ ያለውን ነገር ሁሉ የመፈተሽ እንትን ነበራቸው። ብሩን ካገኙት በኋላ ለሶስት ነው በቃ፣ እጄ አንዱ እጄን ሲቀው ለምም አንዱ በቃ ግሬን ሲይዝ በቃ እንደዚህ በጣም አጸያፊ ነገር ነው ፈጸሙብኝ። ሰርሽ ነበር፣ ብቻዬን ነበር የምኖረው። መንቀሳቀስ አይችልም እንጂ ብዙ ሰዓት ለዚህ ቆለማሚ ማለት ነው። እጄ ነው ዋላ ነው እንትን ያሉ ለሁለት ይዘውን አንዱ እየደፈረኝ እያለ በጣም ብዙ ነገር ነው። ብቻዬ ብር ማስገብኝ ራሴን ማንገላተው ነው ለሶስት የደፈሩ። በጥቃቱ ወቅት እጅዋ ላይ የደረሰው ጉዳት እስካሁን አለመዳኑን የምትገልጸው ወጣቷ ጥቃቱን ተከትሎ ራሷን ለማግለል ተገድዳ እንደነበር ታስታውሳለች። በቃ ይከብደኛም፣ ብቻ በጣም ያሳፍረኛን የሰሩኝ ነገር እና በቃ ጎረቤት ምን ሆነች ነው ምናምን ወድቄ በቃ እንደዚህ ምን የሚሆንኩት ነገር የለም ደብቄ ነው ኖሩ ሞራሌን በጣም ብቻ ዝቅ ስላረጉ ይህን ነገር ለመናገር በጣም ይከብደኛል። ብቻ በቃ ልብስ ምናምን ማሳደበው ጎረቤት ነው ማሳደበው። ምንም ነገር በእጅ ላይ ብር የለኝም፣ ወስደውታል። ቤተሰብ ስራ ስለሌለ ነው በቃ እንደዚህ ላኩልኝ ወንድሞችንም እህቶችንም እንደዛ እያልኩ ነው የምኖረው። በተሰጣት የምክር አገልግሎት መጽናናትም መረጋጋትም እንዳገኘች የምትናገረው ወጣት ተመሳሳይ ጉዳት የደረሰባቸው በምክር አገልግሎቱ ተጠቃሚ እንዲሆኑ መክራለች። ከጎናችን ሰው አለ ማለት ነው በቃ እንደዚህ እህትም በቃ ወንድም ለኛ እየተባበሩ ነው ስለሆነ በቃ ወደዚህ መጥተው ምክር እንዳገኙ በጣም ደሴ ከተማ ሸላ አካባቢ ነዋሪ የሆነችው ሌላዋ የ24 ዓመት ወጣት በተመሳሳይ ሁኔታ በአራት ሰዎች ሕፃን ልጇ ፊት ተገዳ መደፈሯን አስረድታለች። ልጅ ለማሳደግ ስንል ውሃ እየቀዳን በሀይላንድ እየሞላን ሁሉ እንሸጥ ነበር። ያንን የምንሸጥበትም ማታ ላይ ይመጡና ይወስዱብናል። እዚህ እያለቀሰች እያየች ሁሉ ነበር ያ ነገር ሲሆን የነበረው። ሶስት ነበሩ። ከዛ ድጋሚ ሲመጡ ደግሞ አራት ሆነው መጡ። ሆናል እዚህ ራሱ እያለቀሰች እንዱ ልጅ እያየች እንኳን ስትላቸው ያ ምንድን ነው አይሰሙ እንዲረዱ የማይሞክሩ በዛ ሳቴ ነበር። እዚህ ራሱ እስካሁን ድረስ ውስጡ አለ ያ ነገር የአሁን ላይ ራሱ መሳሪያ የያዘ ሰው ስትል እነዚያ ሰዎች ናቸው እናቴ ነው የምትለው እስካሁን ድረስ ማለት ነው። በተለይ ማህበራዊ መገለሉና የአንዳንዶች የተዛባ ሚዛን ጎርቶኛል ባይነች ወጣቷ አንዳንዱ ሰው ወደህ ያድረክ ይመስላችኋል። አንዳንዱ ያዝንልሃል ፈልገው አይደለም። አደለም አንዳንዱ ደግሞ በጣም አይምሮሆን የሚነካ ነገር የሚናገርአለ አይደለም። አንተ ፈልገህ እንደሄድክ ነገር ያንን ሰው የሚያደርጋለህ። ግን ማንም ፈልጉ ይህንን ነገር የሚያደርግ የለም። ግማሾቹ ራሱ ከጁንታ አርግዛለች ሁሉ የሚል ሰው ነበር በሰዓቱ ማለት ነው። እና በጣም ይከብድ ነበር። በደም ግፊት ምክንያት የግራጃቸውና እግራቸው መንቀሳቀስ የማይችሉት ሌላዋ የደሴ ከተማ ነዋሪ ደግሞ በወለዱ ወራት ውስጥ ጾታዊ ጥቃቱ እንደተፈጸመባቸው ገልጸዋል። የአራት ወር አራስ ነበር። ወዳናዋ ደግሞ መሄድ አይችልም እግሬ ማለት ነው። መጀመሪያ አንድ ሆኖ መጣና ጠየቀኝ። ማን ጋር ነው የምትሆነው? አለኝ ልጅ አለኝ እንደዚህ የአስራ ሁለተኛ ክፍል ተማሪ ልጅ፣ እሱን ይወስዱብኛል። ስለምን ጓደኞች ባላኩት እና ያንን ልጅ አቅፌ የቁጭ እንዳልኩኝ መጣ። ከዛ መጣና ስ እየሰራሽ ነው አለኝ አንተ የራት ልበላ ነው ብስኩት ነው ብስኩት ሰጥቶ ነው አልኩት። ልጁን አስቀምጩ አለኝ። ልጁ እኮ እንደምታዩ አይቀመጥም፣ ህፃን ነው አያቅም አልኩት። ስለው ልጁን ትፈልገዋለሽ አለኝ። አዎ ፈልገዋለሁ፣ ልጁንማ ፈልገዋለሁ፣ እንዳትፈልገውም አልኩት። ልጁን ከፈለግሽ እዛ ፍራሽ ላይ አስቀምጨዋለሁ። እነዛኞቹ የበራፍ ላይ ሆነው አራት ውሪ ውሪ ውሪ ይላሉ። አረ ቀስ ኩሪ አልኩኝ። ሰላሳ ገይሬ ብትይ ማንም አይደርስልሽም አለ። አንተዬ፣ አራስ ነኝ እኮ፣ ይው ደሜ አልደረቅም ገና፣ ወላሂ እውነቴ ነው ደሜ አለ። አረ ፖዘቲቭ ነኝ አልኩት። ደግሞ ይተውኛል ብዬሽ ማለት ነው። መድሃኒቱን ላሳየው አልኩት። ስለሱ አልተጠየቅሽም አለኝ። አንደኛው ግጥም አድርጎ ይዞ፣ አንደኛው ሲገናኝ እነዛ ይመለከታሉ። እኔ አምስቱም ናቸው የተገናኙ አምስቱም ናቸው። የደሴ ሪፈራል ስፔሻላይዝድ ሆስፒታል ስራ አስኪያጅ ዶክተር ሃይማኖት አየለ ከታህሳስ አስር ጀምሮ በአንድ አገልግሎት ማዕከል ውስጥ በሚስጥራዊ የህክምና የምክር አገልግሎት ክፍል ጾታዊ ጥቃት ለደረሰባቸው ሴቶች የምክርና ህክምና አገልግሎት እየተሰጠ መሆኑን ጠቅሰዋል። እንደ ዶክተሯ መግለጫ እስካሁን በተለያየ የእድሜ ክልል የሚገኙ ሶስት መቶ ሴቶች አገልግሎቱን አግኝተዋል። አንዳንዶች እርግዝና ተፈጥሮባቸው ወደ አፖርሽንም ይገባሉ። እርግዝናውም ይቀጠላሉ። እስከ ላሊበላ ድረስ ያሉት የመጧሉ ብዙዎች ደሞ ደግሞ ከተማ ላይ ሆነው መገለሉንና አንዳንድ የደረሰውን ነገር የከተማ እንዲህ ተጋላጭነቱን ወሬውን በመፍራት ደግሞ ሜሪ ስቶፕስ ሄዱ ይሉናል፣ የፍጭ ሄዱ ይሉናል። ይሄዱም እንዳሉ እርግጠኞች ነን፣ አውቀናል። ከሪፖርታቸው እንደሰማነው አገልግሎትን በሚያገኙበት ክፍል ዙሪያ ማለት ነው። ጥቃቱ ያስከትለውን ስነ ልቦናዊ ተጽዕኖ የከፋ ሲሉ ገልጸውታል። ዶክተሯ ትዳራቸውን አጥተዋል፣ ጓደኛቸውን አጥተዋል። ይሄ ስለደረሰባቸው መገለሉ ማህበራዊ ጨናውና ስነ ልቦና ስብራቱ ከ ከባድ ነው። በተለይ ረጅም ጊዜ በዛ አንድ አራት አምስት ወር የቆዩባቸው አካባቢ ከፍተኛ የሆነ ማህበራዊና የስነ ልቦና የጫና ደርሶባቸው ነው ያገኘ ነው። መሰረቱን እንግሊዝ ሀገር ያደረገው አብሮነት የተባለ የበጎ አድራጊዎች ስብስብ ጾታዊ ጥቃት ለደረሰባቸውና በደሴ ሆስፒታል አገልግሎቱን በማግኘት ላይ ላሉ ከ ከሶስት መቶ በላይ ሴቶች ከ ከሶስት መቶ ሺህ ብር በላይ ወጪ በማድረግ የማነቃቂያ ስልጠና፣ የምግብ አቅርቦትና ወደ ህክምና ተቋም እንዲመጡ የትራንስፖርት ወጪያቸውን የመሸፈን ስራ መስራቱን የአብሮነት ስራ አስፈጻሚ ሲስተር ሙልያ አባተ ከለንደን ለአሜሪካ ድምጽ አስታውቀዋል። በጦርነት ለተጎዳው ወገናችን እርባታ አድርገናል። በተለያዩ ከተሞች አንዱ ካደረግናቸው ውስጥ አንድ ነጥብ ሶስት ሚሊዮን የሚጠጋ ለድሃ ድሃዎች ተብሎ በሴ ላይ ለተመረጡ በቀበሌዎች እገዛ አድርገናል። ጥቃት ለተደረገባቸው እህቶች፣ እናቶች፣ ወንዶች፣ ሴቶች ድጋፍ አድርገናል። ብዙም ባይሆን እነዚህን ሰዎች በዘላቂነት በማቋቋም የበኩላቸውን ድርሻ ለመወጣት ምን ያህል ዝግጁ ናቸው? ለህክምና የሚመጡ ያሉት ከወልድያ ከመርሳ፣ ተውለደ ሬ ኮምቦልቻን ለማጣም ባሰሎ፣ ረባቦ፣ ውጫሌ፣ ደሴ፣ ሀይ ኩታበር፣ ሀብሩ፣ ወረይሉ፣ ጠባሴ በጣም በጣም በሚገባ ሁኔታ በአጽኖት እና በአትኩሮት መሰራት ያለበት ይመስለኛል። ይህ በጋራ ቆመን በጋራ የምንሰራበት እድል አለ። ሌሎች እህቶቻችንም ወንድሞቻችንም መጥተው ይሄንን ያዩ አሉ። በጋራ ሆነን ልንደርሳቸው ይገባል የሚል እንትናለኝ። ሌላው እናት ሀገር ናት። ሴት ልት እየተደፈረች የሚቀጠልበት ሀገር መሆን የለበትም ብዬ አምናለሁ። ቢዘደይም እህቶቻችን እናቶቻችን ፍትህ የሚያገኙበትም እንሰራለን ብዬ አምናለሁ። በኢትዮጵያ ቤተሰብ መምሪያ የሰሜን ምስራቅ አካባቢ ጽፈት ቤት የክትትልና ምዘና ባለሙያው ጅላል ሁሴን በበኩላቸው እንዳስታወቁት በአፋር ሎጊያ ሰመራ፣ በሰሜን ወሎ ወልዲያ፣ በሰሜን ሸዋ ደብረ ብርሃን፣ በደቡብ ወሎ ኮምቦልቻና በደሴ ከተሞች በሚገኙት ቅርንጫፍ ክሊኒኮቹ ጾታዊ ጥቃት ለደረሰባቸው ሁለት መቶ አምስት ሴቶች የምክርና የህክምና አገልግሎት ተሰጥቷል። ከእነዚህ ውስጥ አንድ መቶ አንዱ በደ ቅዳሴ ሚስጥራዊነቱ የተጠበቀ ልዩ የህክምና መስጫ ክሊኒክ ውስጥ ነው አገልግሎት ያገኙት። የህክምና አገልግሎቱ የተሟላ ነው ለማለት የሚያስችል አይደለም። ምክንያቱም በችግሩ ወቅት አብዛኞቹ የአገልግሎት መስጫ ክሊኒኮቻችን ዘረፋ ተፈጽሞባቸዋል፣ ንብረቶቹ ወድመዋል። የደሴውን እንኳ ብቻ ለይተን ብናይ አገልግሎት የምንሰጥባቸው ክሊኒኮቻችን አምቡላንስን ጨምሮ የተለያዩ የህክምና ቁሳቁስ የመድኃኒቶች በከፍተኛ ሁኔታ ነው የወደሙት እና የተዘረፉት። ስለሆነም አሁን አገልግሎት እየሰጠን ያለ ነው ባለን እና ከዋናው መስሪያ ቤት ባገኘነው እገዛ መሰረት እንዲሁም እየተተገበሩ ባሉ የኢመርጀንሲ ፕሮጀክቶች ድጋፍ መነሻነት ነው። ጾታዊ ጥቃቱ መድፈርንና ድብደባን የሚያካትት መሆኑን የሚናገሩት ደግሞ በኢትዮጵያ ቤተሰብ መምሪያ የደሴ ሚስጥራዊነቱ የተጠበቀ ልዩ የህክምና መስጫ ክሊኒክ የህክምና አገልግሎት በመስጠት ላይ የሚገኙት ሰለሞን ፍሳህ ናቸው። በዋናነት እርግዝና የተፈጠረባቸው ሰዎች አሉ። ሁለት ሰዎች ጋር ኤች አይ ቪ በደማቸው ውስጥ የተገኘበት ሁኔታ አለ። እንግዲህ ከእነሱ ጋር ተያይዞ ከዛ በፊት ነጻ የነበሩ ከመደፈሩ በኋላ የመጣ ነው ነው። ከጉበት ቫይረስ ጋር ተያይዞ የተገኘባቸው እንግዲህ ቁጥራቸው ይህን ያህል ነው ብዬ መናገር አልችልም። ብዙ አሉ። ጊዜና የፈጠረባቸውም አንዱ ለሰዎች ውርጃም የማይመች ስለሆነ ከኛ ቀን በላይም ስለሆነ ወደ ሪፈራ ያልናቸው ሰዎች አሉ። ኖልደዋለን እንግዲህ አማራጨልንም ያሉም ሰዎች አሉ። ሌሎቹ ግን በህክምና ደረጃ የሚታከሙትን ህክምና ያከምንበት ሁኔታ ነው ያለ ብዙዎቹ የአባላዘር ተጠቂ ሆነዋል። እነሱም ደግሞ መድኃኒቶቹ ብዙ ጊዜ ውድም ስለሆኑ የትኛውን ቦታ ላይ ስለማይገኙ እንደ አጋጣሚና ክሊኒክ ማልነበሩ እና ውጭ ገዝተው እንዲጠቀሙ ነገር ግን ሪሲት አንጥተው በእኛ በኩል ሂሳቡ የተወራረበት ያሉበት ሁኔታ ነው ያለው። የጥቃት ሰለባ ሆነዋል የተባሉት ሴቶች ከፍተኛ ኢኮኖሚ ችግር ውስጥ እንደሆኑና መንግስት እንዲያቋቁማቸው የጠየቁ ሲሆን የክልሉን የሴቶች ህጻናትና ማህበራዊ ጉዳይ ቢሮ በጉዳዩ ላይ ለማናገር ሙከራ እያደረግን ነው። እንደተሳካልን እንመለስበታለን። ጥቃት ለደረሰባቸው ድርጊቶች የምክርና የሕክምና አገልግሎት የሚሰጠው በነፃ ሲሆን የደሴ ሪፈራል ስፔሻላይዝድ ሆስፒታልም ሆነ በኢትዮጵያ ቤተሰብ መምሪያ የሰሜን ምስራቅ አካባቢ ጽህፈት ቤት ክሊኒክ የህዋት ኃይሎች አድርሰዋቸዋል በተባሉ ውድመትና ዘረፋ ምክንያት አገልግሎቱን በተሟላ ደረጃ ለመስጠት የሚችሉበት ቁመና ላይ እንደማይገኙ ጠቅሰው የድጋፍ ጥሪ አስተላልፈዋል። የክልሉም ሆነ የፌዴራል መንግስት ህዋትን በፆታዊ ጥቃት በጤና ተቋማት ዝርፊያና ውድመት በተደጋጋሚ የከሰሰ ሲሆን ከህዋት በኩል የተሰጠ ምላሽ ለም ለአሜሪካ ድምጽ ነኝ ከደሴ። በሌላ በኩል በዚህ ጦርነት ውስጥ በሴቶች ላይ በሁሉም ወገኖች ጥቃቶች ተደጋግመው መፈጸማቸው የሚሰማው ለምን እንደሆነ ሰሞኑን በአሜሪካ ድምፅ ተጠይቀው የነበሩት የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጥሰቶች አጥኚ አቶ ፍስሀ ተክሌ የሚከተለውን መልስ ሰጥተው ነበር። ብዙ ጊዜ ጦርነት በሚካሄድበት ጊዜ በተለይ እርስ በስቶ የሚኖርበት ጊዜ አንደኛ የህግና የስርአት መጥፋት ክፍተት ይፈጠራል። በዚህ ጊዜ እንግዲህ ማንኛው መሳሪያ ያለው ሰው ሌላ ማድረግ የማይችለውን ነገር ለማድረግ ይሞክራል። ስለዚህ የሚያገኛቸውን ሴቶች፣ ወንዶችን ሊሆን ይችላል ጾታዊ ጥቃት የማድረግ ነገሮች ሊታዩ ይችላሉ። ከዛ ውጭ ደግሞ ጾታዊ ጥቃት ሌላው ስነ ጾታ ስርአታችን መገለጫ ነው በተለይ በጦርነት ውስጥ እና በዚህ ጊዜ ላይ ወንዶችን ካገኙ ጠላት ናቸው ብሎ የሚያምናቸውን ብዙዎቹን መግደል አሁን ትግራይ ውስጥ ሆነ አማራ ክልል ውስጥ ያየ ነው፣ ጥቃት ሲፈጸምባቸው ወንዶችን ያገኛቸውን የመግደል ነገር አለ። ሴቶች ሲሆኑ ግን የበለጠ ከባድ ጉዳት ከማድረግ ሳንሳና ጠላታቸውን የመበቀል አይነት ስም በማለት ሴቶቹም ደግሞ አስከፊ የሆነውን አስገድዶ መድፈር ነገር አለ። ሌላው እንግዲህ ያው የተለያዩ የህብረተሰብ ክፍሎች በተለይም ደግሞ የብሔር ብሔሮች በመሀላቸው ጥላቻ ሲሆን ጥላቻቸውን የሚገልጹበት መንገድ ሊሆን ይችላል እና አንፎርቹኔት በእንዚህ ጥላቻ እንግዲህ በሴቶች ላይ ነው የሚፈጽሙት ና በሴቶች ና በህፃናት ላይ ብዙ ጊዜ እንደዚህ አይነት ነገሮች ናቸው። ኢትዮጵያ ውስጥ ብቻ አይደለም፣ ብዙ ቦታዎችም ላይ እንደዚህ ነገር ሲፈጸም እናያለን። ምናልባት የኢትዮጵያ የባሰ ሊሆን ይችላል፣ ምናልባት ከስር ያለውን ጥላቻ መጠን የሚያሳይም ሊሆን ይችላል እያስባለሁ።